በደቡብ አፍሪካ በጆሃንስበርግ ከተማ የጸጥታ አስከባሪዎች እና በንግድ ላይ የተሰማሩ የውጭ ሀገር ዜጎች ጋር መጋጨታቸው እና በተለይ ብዙ ኢትዮጵያውያን ሶማሊያውያን መታሰራቸው ተነግሯል። ምንድን ነው የተቀሰቀሰው? መቼ ነው የጀመረው? ይህ እንግዲህ ከአንድ ወር በፊት እንግዲህ ካውንተር ፊት የሚባል እቃ እንይዛለን በሚሉ በነጭ ብራንድ ኤጀንት ከሚባል ኩባንያ የሚመጡ በቤተሰብ የተደራጁ ማለት ነው እነዚህ ሀይላት መጥተው ከሀበ መጨረሻው ላይ እቃ ይወስዱ ነበረ። ይህንን ውሃ እቃ በሚወስዱበት ሰዓት አስራ አንድ ጥይት በመተኮስ አንድ ኢትዮጵያዊ ልጅ ላይ ጉዳት ያደርሳሉ። እስካሁን ለህይወቱ እየታገለን ያለው በሆስፒታል ውስጥ ከዚህ ጋር ተያይዞ በሌላኛው ቀን ይሄው ግለሰብ በሚመጣበት ሰዓት ኢትዮጵያውያን ተቃውሟቸውን አሰምተዋል። ድንጋይ ተወርውሯል። እንግዲህ ይህ ነው እየተስፋፋ መጥቶ አንድ ዶክመንትድ ናቸው ካውንተርፊት የሆነ እቃ ይይዛሉ ህገወጥ ስደተኞች ናቸው የሚሉት ነገሮችን ከባድ የሆነ የመገናኛ ብዙሀን የሚዲያ ዘመቻ በማካሄድ የተፈጠረ ችግር ነው። አሁን በትናንትናው ዕለት የተወሰደው እርምጃ ማለት ነው፣ ይሄ ማለት እጅግ በጣም የተጋነነ ከታሰሩትም ውስጥ አብዛኞቹ ኢትዮጵያውያን ናቸው። ኢትዮጵያውያን ደግሞ ያለ ዶክመንት ምንም አይነት ስራ አይሰሩ። ዶክመንት ይፈልጋሉ፣ ዶክመንትም አላቸው። አብዛኞቹ በእስር ላይ የሚገኙትም ዶክመንት ያላቸው ናቸው። እቃቸው ተወስዷል። ሁሉም ሰው ህገወጥ የኮንትሮባንድ የተባለውንም ስራ አይሰራም። እሱም ቢሆን አቅራቢዎቹ ደቡብ አፍሪካውያን ናቸው። ኢትዮጵያውያን ፋብሪካ የላቸውም። ያንንም ኮንትሮባንድ ነው የሚለውንም ምንትን በሕጋዊ መንገድ በሕጋዊ ድርጅት የተረጋገጠ ነገር የለም። ምክንያቱም ችግሩን ያባባሰው ይህ ሀበሾች በስራ ላይ ተግተው መስራት ሀበሾች በከፍተኛ ደረጃ መለወጥ ከፍተኛ ድንጋጤን ስለፈጠረላቸው የዛ ቅላቻ መጨረሻው ነው እዚህ ደረጃ ላይ የደረሰው። በኮንትሮባንድ ተያዘ የተባለው እቃ ምንድን ነው እንደው በአጠቃላይ እነዚህ ጫማና አልባሳት ናቸው። ሌብል የሚባሉት ብራንድ የሚባሉ ማለት ነው። እነዚህንም ቢሆኑ እኮ ፖሊሶቻቸው አምጥተው ዛሬ አሁን ሰባት ፖሊሶች ተይዘዋል፣ መልሰው ይሸጡታል። ትናንትና የተያዘውን መልሰው ራሳቸውም ይሸጡታል። ይሄ ብራንድ ኤጀንት የሚባለው ነጩ ሰውዬ እንደ ግል የያዘው ድርጅት ማለት ነው። እሱና ቤተሰቡ ነው፣ ልጆቹን ነው መሳሪያ አስታጥቆ የሚመጣው። መሳሪያ ስታጥቆ መጥቶ እቃሁን እየወሰደ ይሸጣል። ቪዥን ሰርክል ነው፣ በየክልሉ ይሸጣል። እኔ በየሀገሩ ይሄዳለሁኝ፣ አንዳንድ የኔትወርክ ስራዎችን ስለምሰራ ማለት ነው። ይህንን እቃ አገኘዋለሁ ይሸጥላቸዋል። አልሸጥም ካሉ ንብረትሽ ይዘረፋል አልገዛም ካልሽ ማለት ነው። ስለዚህ ያልተመለሰ ጥያቄ አለ። ይሄ ሰውዬ ስምንት ዓመት ሙሉ ይህን እቃ ወስደዋል። ምን እያደረገው ነው የሚል ነገር የለም። ነገር ግን አብዛኛው ሰራተኛ ስርዓት ያለው ንግድ እየነገደ ነው ያለው ኢትዮጵያዊ ማለት ነው። ይህንን እየነገደ ለምንድን ነው ተቀላቅሎ የሚተቹት፣ ተቀላቅሎ እርምጃ የሚወሰድባቸው መኪና ላይ አሁን ትናንትና አብዛኛው ፕሌን ዕቃ ነው የተጫነ። የንግድ ምልክት የለበትም ማለት ይሄ ብራንድ የሚባሉ አሉ አይደለም። እንደ ናይኪ ምናምን አዳስ ተብሎ የሚጠሩ ነገሮች አሉ። ከዚህ ጋር የተያዙ ነገሮች ከዚህ ውጭ የሆነ ምቃ ተወስዷል፣ መኪና ተወስዷል። ለምሳሌ ለምን ይወሰዳል? የሀበሾች መኪና ምንድን ነው ሲታል፣ የጥላቻ ነው። የመጨረሻው ግብ ጥላቻ ነው። በሚዲያ ነው ዘመቻ ያካሄድ ሀበሻው ስለተለወጠ ምን ስላለ ስለሚሰራ ማለት ነው። እንግዲህ እነዚህን ህገ ወጥ ናቸው ያላቸውን ኢትዮጵያውያንም ሆነ ሶማሊያውያንን ማሰር የጀመረው በትናንትናው ዕለት ነው ማለት ትናንትና፣ አረቡ በትናንትናው ዕለት ነው። እስከ ዛሬ ድረስ እንደዚህ አይነት እስርና እንግልት ተካሂዶ አያውቅም። በትናንትናው ዕለት ግን አላስፈላጊ የሆነው ጅምላ እስር ምግብ እየተመገቡ ያሉ ሰዎችን፣ ቤተሰብ፣ ልጆችን ትምህርት ቤት አዝቶ ባልና ሚስቶችን ዶክመንት ያላቸውን ኢቭን የዚህ ሀገር አይዲ ያላቸው ሰዎች የዚህ ሀገር ማለት ነው ግሪን አይዲ ይባላል ፐርማነንት ሬዚደንስ ያላቸውን ሰዎች ሳይቀር ነው ያሰሩ። የአበሾችን መኪና በሌላ ቶይ መኪና አስነስተው ነው ይዘው እየሄዱ። በደቡብ አፍሪካ ታሪክ ተደርጎ የማይታወቅ ነው በርካታ ኢትዮጵያውያን እስረኞች በአንድ ክፍል ውስጥ ታጉረው ነው ያሉት ምግብ እንዳይገባላቸው ነው ያደረጉት እና ከፍተኛ የሆነ የሰብአዊ መብት ረገጣ ነው እየተካሄደ ያለው ህገወጥ ነገሮችን እንከላከላለን ሲሉ ኢትዮጵያውያን ህገወጥ ነገሮችን አይደግም በህጋዊ መንገድ መጓዝ ይፈልጋሉ አበሾች እንዳይሰሩ ነው አሁን ጂፒ አካባቢ ብትመጪ ዛሬ ራሱ ሰንበት መስሏል ምንም አይነት ነገር የለም የአካባቢው መጠሪያ ነው ጂፒ የሚባለው ጂፒ ስትሬት አለ ጂፒ አለ ዴልቨርስ አለ ትሮይ አለ ቫንዜላ አለ። እነዚህ ስትሬቶች በሙሉ ሀበሻ የሚሰራባቸው ነው፣ ስሞል ስትሬትን ጨምሮ ማለት ነው። እነዚህ ቦታዎች በሙሉ ሀበሾች የሚንቀሳቀሱባቸው ቦታዎች ናቸው። በዛሬው ዕለት ምንም አይነት እንቅስቃሴ የለም። በትናንትናው ዕለት እስከ ስድስት ህንጻዎች ናቸው አታክ የተደረጉት። ስንት ኢትዮጵያውያን እስካሁን ድረስ ታስረዋል? ሶማሊያውያንስ? እስካሁን የነሱ ሚዲያ የሚናገረው ወደ ስድስት መቶ የሚጠጉ ሰዎች ታስረዋል ነው የሚባለው። ኢትዮጵያውያኖች ደግሞ ወደ ሁለት መቶ ሀምሳ ሶስት ደርሷል። አሁን በስም ዝርዝራቸው ማለት ነው። ስም ዝርዝራቸው እየተላከልን ያለው በአሁኑ ሰዓት ማለት ነው፣ ከእስር ቤት ማለት ነው። እና ስድስት መቶ ናቸው የታሰሩት ማለት ነው። ሚዲያው የገለጸው ነው፣ ይሄ የእነሱ መገናኛ ብዙሀን የተናገረው። ምክንያቱም ስንዝርዝራቸው ወረቀት ያላቸው እንደነገርኩሽ ሁሉም የአሳይለም ወረቀት ያላቸውም አይዲ ያላቸውም ሳይቀር ማለት ነው። ባልና ሚስት ልጅ ትምህርት ቤት እያለ ባልና ሚስት ሁሉ እስር ቤት ገብተዋል። ከፍተኛ ችግር ነው የተፈጠረው። መልስ የሚመልስም አካል የለም። በአርባ ስምንት ሰዓት ውስጥ በደቡብ አፍሪካ ሕግ ፍርድ ቤት እንደሚቀርቡ ያዛል። ምንም አይነት ለፍርድ የቀረቡት ነገር የለም። ቃላቸውንም የተቀበለው ሰው የለም። በጅምላ አንድ ዶክመንት ተብለው ነው የገቡት፣ ሰነድ የሌላቸው ተብሎ ማለት የእነሱ ሚዲያ ትናንትና ማምሻውን የገለጡት። አሁን አሻሽለው የነገሩን ነገር የለም። ማላዊያን አሉ፣ ዝምባብዌ አሉ፣ ሶማሊያውያን አሉ፣ በአብዛኛው ኢትዮጵያዊ ነው በእስር ላይ ምክንያቱም ከየሱቁና ከየህንፃው፣ ከመኖሪያ ቤት ከተኙበት እየቀሰቀሱ ነው። ወረቀት እያላቸው እየገፈታተሩ አውጥቶ ወደ እስር ቤት የወሰዷቸው። የኢትዮጵያ ኤምባሲ ወይም ደግሞ እንደው ከኢትዮጵያ በኩል ይህንን ጉዳይ ለመከታተል አካባቢያችሁ ላይ የመጣ አለ? ማንም ሰው የመጣ የለም። በኤምባሲ በኩል መጥቶ የሚያናገረው የለም። ምንም እየሰሩ የሆነ የምናውቀው ነገር የለም። በኤምባሲ በኩል ማለት ነው። የኢትዮጵያ ማህበረሰብ ማህበር ምን እያደረገ ነው? ይህንን ጉዳይ መፍትሄ ለማስገኘት ወይም ደግሞ የታሰሩትን ለማስፈታትም ሆነ ስንቅ ለማቀበል እንግዲህ ሰዎች አሁን የዛ የተመሰረተ የዋትሳፕ ግሩፕ ላይ እየተንቀሳቀሱ ነው ያሉት። ኮሚኒቲው ደግሞ የተለያዩ ነገሮችን ለማድረግ እንቅስቃሴ እያደረገ ነው ያለው። የሰብአዊ መብት ተቋማትንም እያፈላለገ ነው የሚገኘው። ህዝቡ እንዳረጋጋ መጀመሪያ ልጆቻቸውን ጥለው እስር ቤት የገቡ አሉ። ልጆቻቸው በምን ሁኔታ ላይ እንዳሉ እነዚህ ልጆቻቸውን መጎብኘት፣ እስረኞች ምግብና የተለያዩ አልባሳትን እንዲያገኙ ማድረግ፣ የማረጋጋትን ስራ እየሰራ ነው ያለው። መላኩ አየለ በደቡብ አፍሪካ የሰብአዊ መብት ተሟጋችና ጋዜጠኛ፣ ለሰጡኝ ቃለ ምልልስ አመሰግናለሁ። እኔም አመሰግናለሁ።